በቤንሻንጉል ጉምዝ ክልል ካማሽ ዞን ሴዳል ወረዳ ታጣቂዎች ሲቪሎችን መግደላቸውንና ንብረት ማውደማቸውን የአይን ማኝ ነን ያሉ ለቪዮኤ ገልጸዋል። ጥቃቱ መፈጸሙንና ጉዳቱ መድረሱን ያረጋገጡት የክልሉ የጸጥታ እና የሰላም ግንባታ ቢሮ ኃላፊ አቶ አብዮት አልቦሮ አላማቸው የሕዳሴ ግድብ ግንባታን ማደናቀፍ እና ክልሉን ሰላም መንሳት ነው ብለዋል። ናኮር መልካ ተጨማሪ ዘገባ አለው። በቤኒሻንጉል ጉሙዝ ካማሽ ዞን ሴዳል ወረዳ ታጣቂዎች ትናንት ሰላማዊ ሰዎችን ገለዋል ሲሉ ከጥቃቱ ማምለጣቸውን የጠቆሙና የዓይን እማኝ ነኝ ያሉ አቶ ማቲ ሙላቱ እንደሚባሉ የገለጹ ግለሰብ ተናግረዋል። አቶ ማቲ ታጣቂዎቹ ቀይ የሆኑ ሰዎችን ብቻ ለይተው ጥቃት ከመፈጸም ባሻገር በመንግስትና በግለሰቦች ንብረት ላይም ጉዳት አድርሰዋል ብለዋል። እርሳቸውን ጨምሮ ሌሎችም ሰዎች ቤት ንብረታቸውን ትተው መሸሻቸውን ገልጸዋል። እነዚህ ሽፍቶች መጥተው ከተማ ከገቡ በኋላ አባትን ገለው እናትንም በመግደል ሕፃናትን ሲያሰቃዩ ነበር። ህዝቡ ከሴድ አለቆ ለመውጣት ተቸግሮ ነበር። ምክንያቱም ትራንስፖርት የለም። የታጣቂዎቹ ፍላጎት እንደ መረጃ ከሰማ ነው፣ መንግስትን በመቃወም እነሱ በፈለጉት ለመተዳደር ነው። ሶስት አምቡላንሶች ተቃጥለዋል። ከጸጥታ መካከልም የተጎዱና የሞቱ አሉ ከህብረተሰቡ መካከል በታጣቂዎቹ የተገደሉትን በውል ለማወቅ አልቻልኩም ግን ሰዎች ሞተዋል እኔ ከልጆቼ ጋር ነው በጫካ ውስጥ አድርጌ ያመለጥኩት እዛ አይቀሩም አሉ ብለዋል። ከሁለት ልጆቻቸውና ከባለቤታቸው ጋር ከሴዳል ትናንት ሌሊት ከጥቃቱ ለመሸሽ በእግር መውጣታቸውን የገለጹ በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁ ወይዘሮ በአሁኑ ጊዜም ምዕራብ ወለጋ መንዲ ከተማ ውስጥ ዘመዶቻቸው ጋር መጠለላቸውን ተናግረዋል። ከሌሊቱ አስራ ሁለት ሰዓት ይሆናል ተኩስ ተከፈተ። ቤት ውስጥ የምንይዘው የምንጨብጠውን ነው ያጣ ነው ከሴዳል ቆንጮ ከተባለ ቦታ ተነስተን ጫካ ውስጥ አድርገን በማቆራረጥ ነው ዳለቲ ከተማ የገባ ነው። አይናችን እያየ ቤታችን ውስጥ መጥተው ከሚገሉን በማለት ከባለቤቴና ሁለት ልጆቼ ጋር በጫካ ውስጥ አቆራርጠን ከረዥም የመንገድ ጉዞ በኋላ ዳለቲ ከተማ የገባ ነው። ከዛም በኋላ በመኪና አሁን መንዲ ከተማ ገብተን ዜሮ ሶስት ቀበሌ ውስጥ በሰዎች ቤት ውስጥ ተጠልለን እንገኛለን። ልብስ የሰጡንም እነሱ ናቸው። ከቤታችን ምንም ነገር ይዘን አልወጣንም ብለዋል። ጥቃቱ ከትናንት ንጋት ላይ ከአስራ ሁለት ሰዓት ጀምሮ መፈጸሙን የቤኒሻንጉል ጉሙዝ ክልል የጸጥታና ሰላም ግንባታ ቢሮ ኃላፊ አቶ አብዮት አልቦሮ ለቪኦኤ ገልጸዋል። ጥቃቱን ያደረሱትም የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጉህዴን ታጣቂዎች ናቸው ሲሉ ከሰዋል። የደረሰውን ጉዳት መጠን ለጊዜው በውል እንደማይታወቅና እያጣሩ መሆናቸውን ኃላፊው ጠቁመው ሲቪሎች ብቻ ሳይሆኑ የመንግስት ጸጥታ አስከባሪዎችም መገደላቸውን የመንግስትና የግለሰቦች ንብረትን መውደሙን አቶ አብዮት ተናግረዋል። ንብረት ላይ በና በጸጥታ ኃይል ላይ እና አካባቢ ማህበረሰብ ላይ ጉዳት እንደደረሰ ይታወቃል። ከብዱ የጸጥታ ኃይሎችም ማህበረሰብ ክፍልም አሉ። ምክንያቱም አካባቢውን ከተማውን ላይ ገብቶ ስለነበረ ናቸው እነዚህ ጎዴን ናቸው ጎዴን ማለት የዚህ የ ለጉምዝ ህዝብ ነጻነት እታገላለሁ የሚል ድርጅት የመሰረቱ የጎዴን አባላት ናቸው እነዚህ በተለይ የጉምዝ ብሔር ተወላጅ የሆኑ ወጣቶችን በማደራጀት ለሰላም ተልእኮ በመስጠት በመትከል ላይ ሲሰሩ ነበረ አሁኑ ከማሽ ላይ ያለው እሱ ነው ኃላፊው ታጣቂዎቹ ይህን ጥቃት የፈጸሙበትን ምክንያት ያውቁ እንደሆነ ተጠይቀው ሲመልሱ እንዲህ ብለዋል እንግዲህ ፍላጎት ሀገር ማፍረስ ነው። እዚህ መተከል ላይ የነበረው ችግር ወደ ከማሺ እንዲተላለፍና አጠቃላይ የክልሉን የጦርነት አውድማን ለማድረግ ከዚህ ባሻገር ደግሞ ታላቁ የህዳሴ ግድብ እዚህ ክልል ላይ ከመሆኑ ጋር ተያይዞ የህዳሴ ግድብ ፕሮጀክቱንም ጭምር ለማስተጓጓል ከምንም በላይ ደግሞ ሰዎች ላይ ጥቃት በማድረስ ንጹሃን ዜጎች እንዲሞቱ እና እንዲጎዱ በንጹሃኖች ላይ አሁንም ትኮሳውን እየፈጸመ መሆኑ ነው። እንግዲህ አሁን የተረዳ ነው። ጥቃቱ ማንነት ላይ ያተኮራ ለመሆኑን የገለጹት የጸጥታና ሰላም ቢሮ ኃላፊ አጥቂዎቹ ድርጊታቸውን የሚቃወሙ የጉሙዝ ተወላጆች ላይም ጭምር ጥቃት ማድረሳቸውን አመልክተዋል። ከነሱ የሆነ ማህበረሰብ ላይ ጥቃት መፈጠር ምትሉ በጣም ከፍተኛ ነው። ይህ ማለት ግን አንዳንዴ እነሱን ሪዚስት የሚያደርግ እነሱን ከድርጊታቸው ትክክል አይደላቸው የሚለውን የራሳቸውን ማህበረሰብ የማይተዉ የማይምሩ፣ ለራሳቸው ማህበረሰብ መሰቃየትም ጭምር መፈናቀልም ጭምር ምንም አይነት የማይሰማቸው አካላት መሆናቸውን ነው መረዳት ያለበት ሰው ማለት ነው። ተጨማሪ የጸጥታ ኃይል ወደ ስፍራው ተልኮ የማረጋጋት ስራ እየሰራ መሆኑንም አቶ አብዮት ገልጸዋል። ታጣቂዎቹ ላይ እርምጃ እየተወሰደ እንደሆነ አቶ አብዮት ይናገሩ እንጂ የተገደሉ የቆሰሉና የተያዙ ስለመኖር አለመኖራቸው ዝርዝር ማብራሪያ ከመስጠት ተቆጥበዋል። ከሴዳል ወረዳ የተፈናቀሉ ሰዎች ከመመለሳቸው በፊት አካባቢውን የማረጋጋት ስራ እንደሚያከናውኑ እና ጥቃቱ ወደ ሌላ ወረዳም እንዳይዛመት ለማድረግ የተጣረ መሆኑንም አስረድተዋል። የክልሉ መንግስት የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎዴን ላይ ላቀረበው ክስ የጎዴን መሪዎችን አግኝቼ የሚሉት ቢኖር ለማካተት ያደረግኩት ጥረት ለአሁኑ አልተሳካም። በቤኒሻንጉል ጉሙዝ መተከል ዞን የተለያዩ ወረዳዎች ከጥቂት ወራት በፊት ታጣቂዎች በፈጸሟቸው ጥቃቶች ብዙ ሰላማዊ ሰዎች መገደላቸውንና ቁጥሩ የበዛ የአካባቢው ነዋሪ መፈናቀሉ ይታወሳል። ህገወጥ ናቸው የሚባሉትን ታጣቂዎች ለመቆጣጠር እና ጥቃቶቹን ለመከላከል በሚል የማዘዣ ማዕከል አስተዳደር መቋቋሙ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።